ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 204 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 25 2011 ዓ ም ስርጭታችን ጀመረ። እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የምንፈታበት መንገድ ሁለት ነው። አንዱ ማንኛውንም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ችግሮች አሉ። በተለይ ኢትዮጵያ በማኅበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ ድሎች አሉ ማለት ለሥራ ፈጣሪ አቶ ክብረት አበበ ይባላሉ። የኢትዮጵያ ማኅበራዊ ሥራ ፈጣሪዎች ማኅበር የመጀመሪያው ፕሬዚደንት ናቸው። በቅርቡ ወደ ስቱዲዮአችን ብቅ ብለው ነበረ፣ አነጋግረናቸዋል። ሰፊ ዝግጅት አለን፣ አብራችሁን ሁኑ። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥለኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የደቡብ ክልል ምክር ቤት ዓመቱን ሙሉ በተለያዩ ችግሮች ያሳለፈውን ህዝብ ጉዳይ ምክር ቤቱ ጉባኤ ጠርቶ ባለመምከሩ አፈ ጉባኤዋ ወይዘሮ ሄለን ደበበ የክልሉን ህዝቦች እንደራሴዎች ይቅርታ ጠይቀዋል። ምክር ቤቱ ዛሬ ባካሄደው መደበኛ ጉባኤ በአቶ ሚሊዮን ማቴዎስ ምትክ አዲስ ርዕሰ መስተዳድር ሾሟል። የክልሉን የ2012 ዓ.ም በጀትም አጽድቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ልኳል። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄልን ደበቤ ዛሬ የተካሄደውን አምስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ በንግግር ሲከፍቱ እንዳሉት ምክር ቤቱ መሰብሰብ ሲገባው በቂ ጉባኤዎችን አላካሄደም። ይህም በማንኛውም መመዘኛ ትክክል አይደለም ሲሉ ተናግሯል የክልሉ ምክር ቤት መሰብሰብ የተሳነው እሳቸው ነባራዊ ሁኔታ ባሏቸው ነገር ግን በዝርዝር ያልገለጡት የጸጥታና የደህንነት ችግሮች መሆናቸውም በመሆኑ ምክር ቤቱ ስብሰባን ባለማካሄዱ የደቡብ ኢትዮጵያ ሕዝቦች እንደራሴዎችን በይፋ ይቅርታ ጠይቀዋል። ጉባኤ ባለመደረጉ በክልሉ ምክር ቤት ስም ይቅርታ እየጠየቁ በቀጣይ ተመሳሳይ ጥሰት እንደማይፈጸም አረጋገጣል። በንግግራቸውም በክልሉ የተነሱ የህዝብ ጥያቄዎች ለአያሌ ዜጎች ሕይወት ማለፍና ለንብረት ውድመት ምክንያት መሆናቸውን ጠቁመው በስሜት ከመነዳት መውጣትና እሳቸው ገደብ አልባ ካሉት ዘረኝነት መውጣትና ለሰላም መስፈን፣ ለመከባበርና ለሀገራዊ አንድነት ዘብ መቆም እንደሚገባም አሳስበዋል። ቁልፍ ፈተናችን የሆነ የመጣውን ገደብ የለሽ ዘረኝነት በመጸየፍ አስተሳሰቡም ያረጀ ይልቁንም እየከሰርንበት መሆኑን በመገንዘብ በዴሞክራሲያዊ ብሔርተኝነት ውስጥ በአገራችንም ሆነ በክልላችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ ሁሉም በእኩልነት የምንደመጥበትን ምህዳር እንዲፈጠር የክልሉ ምክር ቤት አባላት ከመቼውን ጊዜ በላይ የበኩላችሁን ድርሻ እንድትወጡ አበክሬ እያሳሰብኩ፣ መደበኛ ጉባኤዎችን ማካሄድ ተስኖት ትችት ሲቀርብበት የነበረው የደቡብ ክልል ምክር ቤት ዛሬ ከአስር ወራት በኋላ ባካሄደው ዘጠነኛ መደበኛ ጉባኤም ከስልጣናቸው በተነሱት በአቶ ሚሊዮን ማቶስ ቦታ ድርጅቱ በርዕሰ መስተዳድርነት ያጩትን የአቶ ርዕስቱ ይርዳውን ሹመት አጽድቋል። በተመሳሳይም ምክር ቤቱ የቀረበለትን የ4 ቢሊዮን 56 ሚሊዮን 938826 ብር የ2012 በጀት አጽድቋል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ አዋሳሙ ዮናታንን አመሰግናለሁ። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር በህገወጥ መንገድ የውጭ ሀገር ገንዘብ ተቀብለዋል በሚል የሙስና ወንጀል ክስ በሀገሪቱ ፍርድ ቤት ተከፍቶባቸዋል። ዛሬ በሽር ካርቱም ላይ ፍርድ ቤት ቀርበው ሲያበቁ ከሳውዲ አልጋወራሽ ልዑል ሞሐመድ ቢን ሳልማን 25 ሚሊዮን ዶላር ተቀብያለው፣ ይሁን እንጂ ገንዘቡን ለግል ጉዳይ አላዋልኩም ብለው ቃላቸው መስጠታቸውን ሮይተርስ ዘግቧል። ገንዘቡን በምን ላይ አውለውት እንደሆነ ግን ለጊዜ ጊዜው በግልጽ የተነገረ ነገር የለም። የሰባ አምስት አመቱ የቀድሞ የሱዳን መሪ የጦርነት ወንጀል፣ በሰብና ላይ ወንጀል በመፈጸምና በዘር ማጥፋት በአለም አቀፉ የወንጀል ፍርድ ቤት አይሲሲም የሚፈለጉ ናቸው። የናይጀሪያ መንግስት የሀገሪቱን የሺያ እስልምና እምነት ተከታዮች በኃይል አብዮት ሊያስነሱ ያሴሩ ናቸው ሲል ከሰሰ። መንግስቱ ሺያዎቹን ሀገሪቱን እስላማዊ መንግስት ሊያደርጓት እያሴሩ ናቸው ብሎ መወንጀሉን ተከትሎ ታዲያ የባሰውን አፈና ሊፈጸምብን ነው ብለው እንደሚሰጉ የእምነቱ ተከታዮች ተናግረዋል። ዋና ከተማዋ አቡጃ ውስጥ በየቀኑ የማድርበትን ቤት እቀይራለሁ ያሉት የ35 አመቱ መሀንዲስ አብዱላሂ ሙሳ በአሁኑ ጊዜ ስልጣን ላይ ካሉ ጥቂቶች በስተቀር ማንም ምንም አይደርስብኝም ሊል የሚችል የለም ሲሉ ተናግረዋል። የሆንግ ኮንግ ፖሊሶች ዛሬ ለተቃውሞ የወጡት አፍቃሪ ዲሞክራሲ ሰልፈኞችን ለመበተን የሚያስለቅስ ጋዝና ሰማያዊ ቀለም ያለው ውሃ ረጭተውባቸዋል። ባለፈው ሳምንት በተፈጠረው ግጭት ምክንያት የግዛቲቱ ባለስልጣናት የዛሬውን ሰልፍ ከልክለው ነበር። ይሁን እንጂ በጥቁር የተሸፋፈኑ የተቃውሞ ሰልፈኞች እምቢ ብለው ፓርላማው ደጃፍ ላይ ተሰልፈዋል። ትናንትና የሆንግ ኮንግ ፖሊሶች ብዛት ያላቸው የአፍቃሪ ዲሞክራሲ መሪዎችን ያፈሱ ሲሆን የዛሬውንም ሰልፍ ከልክለው ነበርና የእንቅስቃሴ መሪዎች ን እና ሰልፈኞቹ የዛሬው ውጥረት የዛሬው ቀን ውጥረት የነገሰበት እንደሚሆን ተዘጋጅተውበት ቆይተዋል። የምክር ቤት አባላት ተሟጋቾችና ታዋቂ የተማሪ መሪዎች የመንግስቱን የስርዓት ማስከበሪያ ህግ ጥሳቸዋል ተብለው ታስረው ክስ ተመስርቶባቸዋል። ነቃፊዎች በበኩላቸው የእንቅስቃሴውን ደጋፊዎች ለማስፈራራትና ለሶስት ወር ያዘለቅነውን ዘመቻችንን ለማስቆም የታለመ ሙከራ ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ነሐሴ 25 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የሙዚቃ ቃና ምርጥ ምርጥ ጣዕመ ዜማ ይዟል በዚህ ምሽት። አሁን ወደ መጀመሪያው ሪፖርት እናልፋለን። ማኅበራዊ ሥራ ፈጣሪነት፣ ባለፈው እሁድ ምሽት በራዲዮ መጽሔት ጀመር ያደረግነው ወግ ይቀጥላል። እንግዳችን አቶ ክብረት አበበ የኢትዮጵያ ማኅበራዊ ሥራ ፈጣሪዎች ማኅበር ፕሬዝደንት ናቸው። አሉላ ከበደ ነው አቶ ክብረትን ያወያያቸው። በቀደመው ወጋቸው እልባት ካደረጉበት ይነሳሉ። አቶ ክብረት አበበ በጽንሰ ሐሳብም ደረጃ ኢትዮጵያ ውስጥ በተግባር የሚሠራውንም ነገር እያጣቀሱ ነው ያስረዱን። የወቅቱ የማህበሩም ፕሬዚዳንት መሆኑ ይበልጥ ገፋ አድርገን እንድንወያይ ይረዳል የሌሎችንም ድርጅቶች እንድንመለከት። ነገር ግን አሁን እኔ በተለይ ጠብታ የእርስዎ ድርጅት የሚሰራውን ነገር ሳስብ የአምቡላንሶቹ ድምጽ እየተሰማኝ ነው። ቀድሞ በመንግስት ደረጃ ብቻ የሚታወቅ ወይም በሕክምና ተቋማት አልፎ አልፎ ሕሙማንን የራሳቸውን ሕሙማን ያጓጉዙ ከሆነ ነው እንጂ በመንግስት ደረጃ የሚወሰድ በጣም እሱም ውሱን የሆነ የአምቡላንስ አገልግሎት ነው ኢትዮጵያ ውስጥ ይታወቅ የነበረውና ይሄ ሀሳብ እንዴት መጣ የሚለው፣ ምናልባት ወደ ግል ስራ ወርሶ የህክምና ባለሙያ ኖት፣ እንዴት ይሄ ሀሳብ ተጠነሰሰ? ከማህበራዊ የስራ ፈጣሪነትም ይልቁንም ደግሞ የአምቡላንስ አገልግሎትን የድንገተኛና አስቸኳይ ስራን የሚጠይቅ እርዳታ እንዴት መጣለት? ምን ቀሰቀሰ? ይሄን እስኪ ያጫውቱን ስለሱ። በጣም አመሰግናለሁ። ከጥያቄዎች ሁሉ በጣም ወደው ጥያቄ ይሄ ነው። የአዲስ አበባ ነው የተወለድኩት። አባቴ ኮሪያ ዘማች የነበረ ወታደር ነበር። ለሀገሩ ሶስት አራት ጊዜ ደጋግሞ የዘመተ በጣም ኃላፊነት የሚሰማኝ ዜጋ እንደሆን አድርጎ ነው አባቴ ያሳደገኝ። አስራ ሁለት ወንድምና እህቶች አሉኝ። ኮሪያ ሰፈር የሚባል ሰፈር ነው ያደግኩት። ከዛ ኤሌመንተሪ ህብረት ፍሬ የሚባል ትምህርት ቤት እነዚሁ ለኮሪያ ዘማቾች የተቋቋመ ትምህርት ቤት ነው። ከዛ በኋላ ደግሞ ኮከበ ጽባህ ሀይስኩል ጨርሼ፣ ጅማ ጤና ሳይንስ ነው ለነርስነት ትምህርት የገባሁት። ጥሩ ተማሪ ነበር። ከዛ በነርስነት ጨርሼ ጊኒር የሚባል ገጠር ውስጥ ነው የሰራሁት አንድ አምስት ዓመት ያህል በነርስነት። ከዛ ወደ ጥቁር አንበሳ ሆስፒታል ዝውውር አግኝቼ ወደ ጥቁር አንበሳ መጣሁና አንድ ዓመት ጥቁር አንበሳ ከሰራሁ በኋላ አንስቴዚያ ትምህርት ቤት ገባሁ። በጣም ከምወደው ጋር ሕክምናን እወደዋለሁ። ስለዚህ አስራ ሰባት አመት ያህል በማደንዘዣ ሕክምና ማደንዘዣና አንስቴዚያ ምን ያህል እንደሚቀራረቡ አስቸጋሪ ነው። ኋላ ላይ እንጫወታለን። ስለዚህ በማለዘ የህክምና አስራ ሰባት አመት ሰራሁ። ያየሁት ክፍተት ካደጋ ቦታ ወደ ሆስፒታል ያለው ክፍተት ነው። እኔ በኋላ ላይ ነው ራሴን እንግዲህ አሁንም ገና ራሴን ኤክስፕሎር እያደረኩ ነው። እንዳየሁት ነገር ሁሉ ቦታ ሲሄድ ይህን ሰርቪስ ወይ ይህንን ፕሮዳክት እንዲ ያደርጉት ብዬ የምለው ነገር አለኝ። እንዲ ብናደርግ እኮ የተሻለ ሰርቪስ እንሰጣለን እላለሁ ማለት ነው እንዲህ ብናረግ እንዲህ ብናደረግ ብዬ ይናገራለሁ። ና ስራ መፍጠር አስተሳሰብ አለ ማለት ነው። ጥቁር አንበሳ ብዙ ጊዜ ማታ ማታ ምሰራለሁ፣ ቀን ቀን ምሰራለሁ። ስለዚህ ስድስት ኪሎ ዩኒቨርሲቲ ደግሞ ገብቼ በሶሻል ሳይንስ የመጀመሪያ ዲግሪ ወስጅ ያለው አንዱ ሁለት ሶስት ኮርስ ወደ ስራ ፈጠራ የሚገፋፋ ኮርሶች ናቸው። ስለዚህ እዛ ላይ ያለውን ክፍተት አየዋለሁ። ለምሳሌ አንድ ሰው ትንፋሽ አጥቶ ፖስታ ቤት ጋር የመኪና አደጋ ቢገጥመው ወይ ልቡን ቢያመው ጥቁር አንበሳ ለመድረስ ምንም አይነት ፈጥኖላችሁ ነፍተ ይሄን ቁጥር ደውዬ ይሄ ሰርቪስ ይመጣልኛል የሚል የለም እና በየቀኑ ማለት በሚቻል ሁኔታ የድንገተኛ በሽተኞችን አንዳንዴ ወደ ተመላላሽ ሕክምና የተጠራን አንዳንዴ ኦፕሬሽን ቲያትር ድረስ እያመጡልን ለመርዳት እንሞክር ነበር። የማደንዘዣ ሕክምና አንዱ ስፔሻሊቲው የክሪቲካል ኬር ማኔጅመንት ማለት መተንፈስ የማይችሉ ሰዎች እየደግሞ ያሉ ሰዎችን ትንፋሽ መቀበል፣ ትንፋሽ መስጠት አንዱ ስራችን ስለዚህ ሁልጊዜ አጠገቢ ያሉትን ትልልቅ ሐኪሞች እግዚአብሔር ረድቶኝ ከፕሮፌሰር አስራት በታች ያሉ ትልልቅ ሐኪሞች ጋር ስራ ለመስራ ችዬ ያለው እጠይቃቸዋለሁ። እንዴት አንድ ሰው ሳይተነፍስ እኛ እዚህ እየጠበቅን ሊቀጥል ይችላል ስል እኮ ያንተ ስራ አይደለም፣ አንተ ዝም ብለህ ማደንዘዣን ነው መስጠት። ያለም እንደምታውቀው ደግሞ ስራ መፍጠርና አውት ኦፍ ቦክስ ማሰብን አናበረታታም። ስለዚህ ሁልጊዜ እንደሱ ይባላለሁ። ስለዚህ ማጥናት ጀመርኩ። ምን ይመስላል የድንገተኛ ህክምና አገልግሎት? የኢትዮጵያስ ታሪክ ምንድን ነው የሚመስለው? መቼ ነው ቀይ መስቀል ይህን ሰርቪስ የጀመረው? በደንብ አድርጌ በአገራችን ያለውን ከወሰድኩ በኋላ የመኪና አደጋም ብቻ እንኳን ብንወስድ እንግዲህ፣ ብዙ አደጋዎች አሉ ኢትዮጵያ ውስጥ። ግን የመኪና አደጋም እንኳን ብቻ ብንወስድ መቶ ዘጠና አራት ሞት በየአስር ሺው መኪና ነው። ይሄ ማለት ይህን ቁጥር ከጃፓን ጋር እናስተያየው። እንግዲህ የምሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው ምክንያቱም ጃፓን ውስጥ መኪና ይዞ ታኒሾ አይደለም። መኪና ማንም ሰው የሚኖረው ነገር ነው። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። ስለዚህ በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት ሀያ ሺህ መኪና መንገድ ላይ መውጣት አለበት። በወጡ አስር ሺህ መኪናዎች ግን መቶ ዘጠና አራት ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ሞተር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠና ጥናት አራት ፐርሰንቱ ብቻ ናቸው በአምቡላንስ የሚመጡት፣ ዘጠና ስድስት ፐርሰንቱ በታክሲ ወይ በራሳቸው መኪና ዓለምን ሕይወት የማዳን ስኪል። ይሄ ደግሞ ሌላው ፓራዶክስ ዓለም የመጀመሪያ ሕክምናን ስኪልን በኤሌመንተሪም በሀይስኩል አስተምሮ ማንም ሰው አንገት መደገፍ እንዳለበት፣ እንዴ ልብ ማስነሳት እንዳለበት በካሪኩለም ደረጃ ያስተምራል። በዚህ አሜሪካን ሀገር አደጋ አሁን ብዙ ጊዜ ይመጣሉ። ሰው መኪና ለመኪና ልጋጅ ይችላል እንጂ ይህን ያን ነገር አላየሁ። ግን ሁሉም ሰው መንካት እንደሌለበት ከአደጋው በላይ ጉዳት የሚያደርስ እሱ እንደሆነ ያውቃል፣ በህግም ያስጠይቋል። እኛ ጋር ደግሞ አደጋ ሲደርስ ሰዎች እውቀት የላቸው፣ ጥሩ ልብ አላቸው። ማንም ሌላውን ለመርዳት ሲረዱ ግን ፖቴንሻሊ ሊገሉ ይችላሉ። ስለዚህ ይሄንን እንዴት ነው የምናቀራርበው እኛ በውስጡ ያለን ሕክምናን የምናውቅ ሰዎች ይህንን ዝም ካልን ማንም የሚናገረው ይን በጣም ሰዎች ይገዳደሩኝ ነበር። ገንዘብ አታገኝበትም ካረክም የንጅ ሆኖ ማድረግ ያለብህ ሀሳቡ ያንተ መሆን የለበትም። ለምን ክሊኒክ ወይ ፋርማሲ አትከፍትም? ሀብታም መሆን የምትፈልግ ከሆነ ነው እንጂ ራሱ ሀሳቡን አብጠርጥሩ ጠርጥሯስ፣ ምንም የሉም ማለት አልችልም፣ ግን ዘጠና ዘጠኝ ፐርሰንቱ ሀሳቡን አልገዙልኝም። ይሄ ደግሞ በፒር ግሩፕ በራስ ውስጥ ፍርስትሬሽን ፍራቻ ይፈጥራል እና እንደዚህ እየፈራሁ ግን አንድ ነገር በደንብ ካሰብክበት እግዚአብሔር የሚረዳሃል ና በ2007 በፈረንጅ አቆጣጠር በእኛ አቆጣጠር 2000 ዓ ም አንድ እንግሊዛዊ ዜግነት ያላቸው ሰው ጠዋት ኢትዮጵያ ገብተው በአልቲቲዩዱ በከፍታው ችግርና ባላቸው የታወቀ የልብ ችግር የመተንፈስ ችግር ይገጥማቸዋል እና ማን ወደ እንግሊዝ ሀገር ይዟቸው ይሂድ? እኔ እንግዲህ ዛን ጊዜ ከኢትዮጵያ ወጥቼ አላውቅም። ጥሩ አንስቴቲስትን መሆን ሞክራለሁ። ሙያውን በጣም ወደዋለሁ። ይህን የሚያውቁ ሰዎች ግብረት ይዞት ብሄድ ጥሩ ነው አሉ። ማደርገው ህመሙን ማስታገስና ኦክሲጂን በአይሮፕላን ላይ መስጠት ነው። ወደ ስምንት ሰዓት አካባቢ ይፈጃል ፍላይቱ ከአዲስ አበባ ለንደን። እንግዲህ መጀመሪያ ነገር ነው እና ወጥቼ እሱም ላይ ኢኖ አሁን ለወጣቶች ብዙ ጊዜ ማደፋፈር በምክንያት እኔ ውስጤ የኢትዮጵያ ወደፊት ተስፋዎች ወጣቶቻችን ናቸው። ሰባ ፐርሰንቶች ወጣቶች ናቸውና እነሱን የእኔን ታሪክ መስማት አለባቸ። ማንም ትንሽ ማንም ትልቅ ሰው የለም ብያምናሉ። ደውሎ ሲጠይቁኝ አስታውሳለሁ። አድሬ ወደ አምስት ኦፕሬሽን ጠርቼ ጥቁር አንበሳ ግቢ ውስጥ ነበር ምኖረው እና ሰርጀኖች ሲደውሉልኝ ተነስቼ ስልኬን ሳነሳ ሞባይል፣ ዛን ጊዜ ገና አዲስ ነው። ክብረት ጥሩ ነው። መርጠነዋን ሊያደርሰው ይችላል፣ ግን ፓስፖርት ይኖረዋል ወይ ውጭ ሀገር ሊሁን። ፓስፖርት ግን ነበረ። አንዱ እምነት ነው። ግን ሰው ነኝ፣ ለፍቼ ከሰራው የተሻለ ቦታ ደርሳለሁ ብዬ ስለማመን የምንም የውጭ መሄድ ነገር ሳይኖረኝ ቢኖረኝ፣ ግን ጥሩ ነው ብዬ ኤክስፓየር ያላረገ ፓስፖርት ነበር እና ሁሌ እምላለሁ መኪና የሚባል ነገር በሀሳቤ ሳይኖር ጫማ ለመግዛት በሚቸገርበት ሰዓት የመኪና መንጃ ፈቃድ ነበረኝ። እንደዚህ አይነት ነገሮችን ለወጣቶች መንገድ ፈልጋለሁ። በማንም ታሪክ አይደለም መኩረት ያለብን በራሳችን በምንሰራው ነው። እንፈታ ነው። ስለዚህ ሲደውሉልኝ ተሳሳቁ ፓስፖርት አለ ሲሉ ብዙዎቹ እንዴት ፓስፖርት ይኖረዋል ብለው ነው ይደውሉልኝ ና እድሉን ፓስፖርት ባለመኖሪያ ብቻ ማጣው መስሏቸው ሲደውሉ፣ ከመሀል ደግሞ በጣም የሚያውቁ የልጅ ፓስፖርት ይኖረዋል ተባብለው የሚያውቁ ሰዎች ታድሩኝ አለኝ አልኳቸው። ኤክስፓይር ያላደረገ አዎ እሺ። ዘጠኝ ሰዓት ላይ እንግሊዝ ሀገር ትሄዳለ። እዛ ሁሉ ነገር ጨርሼ ዘጠኝ ሰዓት ላይ አይሮፕላን ላይ ወጣው በሽተኛ ይሄን ይዤ ሙያው በሚፈልገው ሁኔታ ወደ እንግሊዝ ሀገር አደረስኳቸው። እዛ ስደርስ የተቀበለኝ ሲስተም ቅድመ ሆስፒታል አገልግሎት እና የአምቡላንስ ሰርቪስ ራሱ የቻለ ትልቅ ኢንዱስትሪ እንደሆነ አውሮፕላን ጣቢያ ሲደርስ ነው። በጀትኛ ሳታስረክብ መሄድ አትችልም። ዲቴሉ፣ ልክ የአንድ ሰው ህይወት ስንት ነው? አንድ ሰው ነጭ ስለሆነ ጥቁር ስለሆነ ሀብታም ስለሆነ ድሃ ስለሆነ የተማረ ስለሆነ ያልተማረ ስለሆነ አይደለም፣ ሰው ስለሆነ ብቻ የሚያስፈልገው ሰርቪስ ነው ሰርቪስ። ስለዚህ ከአምስት ቀን በኋላ ከለንደን ስመጣ ብዙ በዛን ጊዜ የነበሩ ኔ ጓደኞች አሁንም ይሄ አንዱ እንትን ነውና በቃ እንግሊዝ አውሮፓ ሄደዋል፣ በዛው ይጠፋል ብለው ነው የሚጠብቁኝ። ተመልሼ ከአምስት ቀን በኋላ መጣሁ። መጣሁና ከጥቁር አንበሳ ዲዛይን አረኩ። ውሳኔው ያኔ የተፈጸሙ ምን አስበው ነበረ። በቃ ይሄ የምነግርህን ነገር መስራት አለብኝ አልኩ። እግዚአብሔር በአካል ማሳይቶኛል። ምንም እጠብቀው ነገር የለም። እዚህ አሁንም አስራ ሰባት ዓመት ማደዘዣ ሰጥቻለሁ። አነስተኛ ሰጥቻለሁ ሀገሪቷ የምትፈልግብኝ ነገርም ሰርቻለሁ። ሕይወቴም እንደሚገባው አልተለወጠም። ስለዚህ ማወራው መሆን አለብኝ እኔ ስራ ፈጣሪ ነኝ እንጂ ተቀጣሪ አይደለም ብዬ ወሰንኩ። ከዛ ሪዛይን አረኩ። አሁን ብዙ ሰዎች እየገቡ ወደ አስራ ዘጠኝ ዩኒቨርሲቲዎች አንስቴዢያ ያስተምራሉ። ግን የዛን ጊዜ እንደሱ አደለም። ጥቁር አንበሳ ብቻ ነው የሚያስተምረው የነበረው። በጣም ትንሽ ነን ያለ ነው። ጠረፍ ሙሉ እንደኛ አይነት አንስቴስቶች ናቸው የሚያገለግሉት እለቃለሁ ስትል ዝም ብለው ልቀቅ ልትባል አትችልም። ምክንያቱም በእጥረቱ ምክንያት እኔ ግን ቆረቱ አሁን ካላረኩ መቼም አላረግም አልኩኝ። ትንሽ ኢሞሽናልም ነበርኩ እውነት ለመናገር። ከዛ ምን አረኩ? ሁለት ችግሮች ገጠሙኝ። አንደኛው ሄጅ ፕሮፖዛል ሰራው። ምን እንደምሰራ እንዴት ትሬኒንግ እንደምሰጥ እንዴት አምቡላንስ እንደምሰጥ እንዴት ኢንከም ጀነሬት እንደማረግ የሚያሳይ ማለት ነው። እንዳልኩ የሶሻል ሳይንስም ተማሪ ነኝ። በዛ የመጀመሪያ ያዩኝ ባለስልጣን ዶክተር ነው የመሰልኳቸው። አይደለሁም፣ እንዲህ ነው የምሰራው። ያየሁት ክፍተት ይሄ ነው። ስለዚህ ይህን ነገር ኒጆ ካረከው ምንም ትርፍ ማታተርፍበት ከሆነ ስታንዳርድ አንጠይቅ፣ ምክንያቱም ትርፍ ስለሌለው፣ አስተሳሰብ ስለ እርዳታ ያለን አስተሳሰብ ምን ያህል ስለ፣ ግን ልታተርፍበት ከሆነ ግን የተሻለ ልትሆንበት ከሆነ ለራስ ሲጀመር ምንም ሳይቆም የሚያቆም የለም። የቆመ ነው የሚያቆም። ስለዚህ ይሄ አስተሳሰብ ነው። በአንዴ ሰውየውን ትምህርት ሰተም ልታስቆም አትችልም። ግን ያሉኝ ነገር ምንድን ነው? ስታንዳርድ የለም። ጤና ጥበቃ በጣም አፕሪሼት አድርጎ ለአዲስ አበባ ጤና ቢሮ ጻፈ። እዛ ስደርስ ስድስት ወር ፈጀብኝ። ምክንያቱም ስታንዳርድ ስለሌለ አስራ ሰባት ፔጅ ስታንዳርድ ሀገሪቷ እንዳአሁኑ ስለ ድንገተኛ ሕክምና ግብር ትኩረት ሳትሰጥ ያው እንደምታውቀው ነው ኢትዮጵያ ውስጥ ምንም ብትሰራ ያልሰሩ ሰዎች ሊነጥቁ ይችላሉ። ስለዚህ ስታንዳርድ ጻፍኩ። ለምን ምክንያት አረጉት? ስታንዳርድ ስለሌለ፣ አንተ ደግሞ ነጋዴ መሆን ስለፈለግ እርዳታ ሰጪ ለመሆን ስላልፈለግ፣ በፍጹም በዚህ መልኩ ልናስተናግድህ አንችልም ስላሉ ያንን ስታንዳርድ መጻፍ ነበረብኝ። ምንድን ነበረ ጥናት መሰረት ለመጠቀም ያደረጉት? ጎግል ላይ አረኩት። እንዲሁም ቻሌንጅ ያረኳቸው የእንግሊዝንም ስታንዳርድ፣ የኬንያንም ስታንዳርድ እንደመና አልወረድም ሰዎች ነች ይሰሩት እኔ ደግሞ የድንገተኛ ሕክምና በጣም ቅርብ የሆንኩ ሙያተኛ ነኝ። ስለዚህ እሱን ስታንዳርድ ማዘጋጀት እንችላል ሊትሬቸር ሪቪውን ከእንግሊዝ ብትወስድ ያለውን ፕሮብሌም ከኬንያ ልትወስድች ቅርበት ካለው ስለዚህ እሱን ደግሞ ኢትዮጵያ ተቀራራቢ ስለሆነ ስለዚህ እሱን ሰጠዋቸው አስራሰባ ፔጅ ስታንዳርድ። ከዛ በኋላ ምክንያት ስለሌላቸው ስድስት ወር ሙሉ ስራ ፈትቼ ቤተሰቤም ሊቸገር ይችላል። እኔ ግን አንስቴቲስት ነኝ። ስራ በቀላሉ ማግኘት ይችላሉለጊዜሮም ቢሆን ጥቁር አንበሳ እየሰራ ስድስት ሆስፒታል አካባቢ ይሰራ ነበር። አንዱም የህይወት የፍልስፍና ድህነት ትክክል አይደለም ማለት ነው። ሰው ተምሮ ደሀ ነኝ ካለ ወይ ትምህርቱ ወይ ሰውየው መፈተሽ ያለበት ነው። የድህነት ዲፊኒሽን የሚያነጋግር ሆኖ ግን አንድ ሰው በመጀመሪያ ሌሎችን ከድህነት ማውጣት የሚችለው ራሱ ከድህነት ከዋና ጉዳያችን እንዳንወጣ የሚያጓጓ የሚኮረኮር ነገር ስላሉ ነው። አንድ ሰው በትምህርት እውቀት ገብይቶ ሰልጥኖ የሙያ ወይም የሌላ እውቀት ኖሮት አሁንም በድህነት ውስጥ ከኖረ ወይ ትምህርቱ ወይ ሰውየው ችግር ይሆናል ብለዋል። ሶስተኛም ሌላ ያለበት አካባቢም ሌሎች ሁኔታዎችም ከግምት ይገባሉ። ና እረዳለሁ የመማርን መሰረት ጠቀሜታ ለማጉላት ሊጠቀሙበት ነው። መስራት የማይችሉበት ሁኔታ ሊፈጠር አይችልም። ሌሎች ምክንያቶች ከዛ ውጭ የእርሶን ጨምሮ ይሄን ሀሳብ ይዘው ተነሱ። ትልቅ ሀሳብ ነው። ለእርሶም ለሌሎችም መትረፍ የሚችል ነው። ነገር ግን መስራት የማይችሉባቸው ሌሎች ብዙ ምክንያቶች ሊገድ ቦታ አይችሉም ነበር ይችላሉ። ምንም ጥያቄ የለውም። አሁንም ግን ወደ ኋላ ተመልሼ ሁለት መሰረታዊ ነገሮች ላይ ልማጠነጥ ነው። አንደኛው ፎከስ፣ ፎከስ ማለት ሁለተኛው ደግሞ ትኩረት ላደረጉበት ነገር ኮሚትድ መሆን። ሌላ ሀገር ሄጄ ብጠይቅ ሌላ መልስ ሊገኝ ይችላል። እኔ አሁን የምኖረው ኢትዮጵያ ነው፣ የኖርኩትም ኢትዮጵያ ውስጥ ነው፣ ወደፊት የምኖረው ኢትዮጵያ ውስጥ ነው። ስለዚህ ስራ ለመፍጠር ሞክሬ የገጠመኝን ቻለንጅ፣ የሰዎችን አስተሳሰብ፣ መንግስት ጋር ሰርቼ ቀላል የማይባል ዓመታት የሰዎችን ስነልቦና አብሮ መስራት ሊጻፍ የሚችል ኤክስፔሪየንስ አለኝ። ብዙ ሰው ብዙ ምክንያት አለሁ ላለመስራት ላለመከናወን፣ እጅግ በጣም ከባድ ነው። እነዚህን ሁለት መሰረታዊ ነገሮች የጨበጠ ሰው በምንም ችግር ውስጥ ያልፋል ብዬ ነው ማስበው። ምክንያቱም አሁንም ከሰበባችን በላይ ካልሆነ አስቸጋሪ ነው። በጣም ብዙ ተስፋ የሚያስቆርጡ ነገሮች ውስጥ አልፈናል። አሁንም ህይወት የትኩረትና ራስን ለዛ አሳልፎ የመስጠት ነገር ነው። ስንት ጊዜ ስንት ሰዎች አስቁመውኛል። የሚያደናቀፍ ብዙ ነገር አሁንም መቀጠል አለበት ነው። በቀረው ሰዓት ብዙ ጥያቄዎች ልጠይቅ ትፈልጋለሁ። ነገር ግን የጀመርነውን ታሪክ ይቋጩልኝና ጥያቄዎች፣ ለአንሳ ስታንዳርድ የለም ወይም የሚለካበት ይህንን አይነት ተቋም ሊቋቋም የሚችልበት መሰረቱ ስለሌለ ንግድም፣ በጎ ፈቃድም ወይም ንግድም አገልግሎትም የሚመስል አሰራር ስለሌለ ያን ራስዎ ማቅረብ ነበረብዎት። ጽናቱን ቀላል መንገድም ቢከተሉ መሰረቶችን ይዘው መተው ማቅረብ ነበረቦት። ከዛም ሆነ ከዛ በኋላ ሁለተኛው ቻለንጅ እኔ ኢንቨስተር ነው መሆኑ ፈልግ እንግዲህ በዛ ሰዓት ማለት ነው። ኢንተርፕረነር ዋናው የስራ ፈጣሪ ባህሪ ሪስክ መውሰዱ፣ ለጥፋቱ እኔ ደቅም ለምንሳትም እኔ ነ ምክንያቱ እ እጁን አይጠነቁርም። ስለዚህ እኔ ይህን ስራ ሰራለሁ። ይሄ ስራ እኔ የተሻለ ነገር ያደገኛል፣ ለሰዎች ስራ ይፈጥራል፣ አካባቢ ያለውን ነገር ይጀምራል፣ ለሌሎች መበረታቻ ሊሆን ይችላል። ይሄ ሁሉም ይከተል ሲጀመር፣ ግን ይሄ ስራ የኔን ላይፍ ይለውታል። ምክንያቱም አስራ ሰባት ዓመት ጥቁር አንበሳ ሰርቼ ህይወቴ ያልተለወጠም ህይወቴ መለወጣለ ብዬ ስነሳ ኢንቨስተር ነው የምሆነው ኢንቨስተር ለማድረግ ገንዘብ ያስፈልግ። ስለዚህ ጤና ጥበቃ ከፈቀደልኝ በኋላ በስታንዳንዱ መሰረት ላደርግ የምችለው ነገር ባንኮች ጋር ብሄድ ባንክ ሂጄ አንድ ሁለት ባንክ አነጋገርም ከሶስት ደቂቃ በላይ ሊሰሙኝ አይችሉም። እንኳን ዛሬ አሁንም አይሰሙኝም። ስለዚህ የሰሙኝ ባንኮች አሉ በጣም አመሰግናለሁ። ግን አሁንም ስትራግል ነው የምናደርገው ፋይናንስን አክሰስ ለማድረግ ማለት ነው። ከዛ ምንድን ነው ማረ ብዬ ሳስብ ምን አለኝ ብዬ ባንኮቹም ካልሰጡኝ እኔ ደግሞ ስራይን ትች ያለው ድልዬን ሰብር ያለው ደኋላ ያለው ወደፊት መቀጠል አለብኝ። ስለዚህ ምን አለኝ በእጄ ስል እንደ ማንም ሰው የመንግስት ሰራተኛ ቤት ለመስራት መሬት ወስጄ ቤቱን ሰርቼ ባለቤት የዚያን ጊዜ እርጉዝ ነበረች፣ ዲሴንት ሆነ ኑሮ ለመኖር ወደዛ ቤት እንገባለን ብለን ነው የምናስበው። ስለዚህ እጄ ፕሮፖዝ አሮ ቤት ተሽጦ የኔ ህልም ፓርት መሆን አለበት ብዬ በወቅቱ በፍጹም ተቀባይነት አላገኘም። በማን ባለቤቴ ዛሬ ሀጋሮ ናቸው ባለቤት ተቀባይነት አላገኘም። ብዙ ተነጋገርን። በፍጹም እኔ ነብሰ ጡር ነኝ፣ አሁን ልጅ ይመጣል፣ በፍጹም ይህን ልቀበል አልችልም አለች። እንደ ባህላችን ደግሞ ሰዎች ሀሳቤን ለመስማት ሞከሩ። ከእሷ ጋር ነው የተሰለፉ። ትክክል አይደለም አንተ ፀሐዩ ሞቀው ሀገር ያወቀው ስራ ስራ ሐኪም ነኝ ካልክ ክሊኒክ ክፈት እንጂ ይሄ የሌለ ነገር ተባልኩኝ። በኋላ ላይ ግን ባለቤቴ የብዙ ዓመት ጓደኛ ስለሆነች ለማስረዳት ሞከርኩ ከኔ ጋብራ ይህንን ሪስክ እንድትወስድ መጨረሻ ላይ ጭቅጭቁም ሰልችቷት እሽ አለች እና ቤቱ ተሽጦ ዱባይ ሄጄ አሮጌ ሚኒባሶችን ወደ አምቡላንስ ቀይሬ ሶስት መኪኖችን ወደ ኢትዮጵያ መጥቼ ምንም አይነት ኮል ሲስተም የጥሪ ማዕከል በሌለበት ማንም አውቆ አንተን በማጠራበት ሰዎች ሁሉ ተቸግረው የአንተ አምቡላንስ ቆሞ በሚውልበት በጣም አስቸጋሪ በሆነ መልኩ ሰዎች ስለ ንግድና ስለ ራስን መፈለግ ተጣጥረ ሰው ለመሆን መሞከር ላላቸው አስተሳሰብ ብለ ተነስተ ሀብታም ለመሆን የምታደርገው ጥረት ሆኖ ፐርሲቭ በሚሆንበት በጣም ብዙ ሰው የሪሶርስ ሳይሆን የአስተሳሰብ ችግር ባለበት ሁኔታ እንደዚህ አይነት ቢዝነስ ማይመስል ነገር ቢዝነስ ለማድረግ መሞከር ራሱ ከመስመር አልፈ ለቢዝነስ ያለን አመለካከት ብዙ ብዙ አሁንም ቻለንጅ ቀርቷል፣ አይደለም ባለበት ሁኔታ ስራውን ጀምረናል። ከረጅሙ ፈተናው ወይም መንገዶ በተወሰነ ደረጃም ቢሆን ምን ይመስል ነበር ለመመልከት እድል የሰጠን ይመስለኛል። ቀጥታ እስኪ ወደ ጠብታ እንሂድ። ፈጥነን የምንቀባበላቸው ጥያቄዎች ላንሳ በቀሩን ጥቂት ደቂቃዎች ውስጥ ጠብታ ስሙ እንደሚያመለክተው ካለው ትልቅ ፈተና በጠብታም ያህል እንደው የበኩሌን ላድርግ ላዋጣ የሚል ይመስላል ሐሳቡ። የሚማርክ ስም ነው የሰጣችሁት። ግን የአምቡላንስ አሰራር ቅድም እንዳሉት ውስብስብ መሆኑ አገልግሎት መስጠት ተፈልጎም የሚሰጠው ሰውን በቀላሉ ማግኘት የሚችልበት ሁኔታ መጠየቁ የደረጃ አሰራርን ይፈልጋልና ከገንዘብ ባሻገር በልማድም በእውቀትም በስራው ልምድም እንዴት ተካሄደ አሁን በምን መንገድ እየተካሄደ ነው ያለው ብዙ ችግሮች ናቸው የገጠሙን እውነቱን ለመናገር ቅድም እንዳልከው ጠብታ ማለት የድርጅት ስም ብቻ አይደለም በተለይ ለኢትዮጵያውያን በተለይ ለወጣቶች የእናንተ ጠብታ ይታል የኔ ጠብታ ይህ ነው ስለዚህ እያንዳንዳችን የራሳችንን ጠብታ እስካልጠየቅን ድረስ ችግር ልንፈታ አንችልም ሁላችንም ንጉስ ሁላችንም ጠቅላይ ሚኒስትር ልንሆን አንችልም ልንችልም እንችለው ባየነው ክፍተት ላይ ሌላውን የሚጠቅም ራስን የሚጠቅም አሻራ የመተው ጉዳይ ነው። ስለዚህ ጠብታ አሁን የአፍሪካ ፍልስፍና ነው። እኔ የጠብታን በተመለከተ በጣም ብዙ ሀገር ላይ በጣም በከፍተኛ ደረጃ አፍሪካ የሚያስፈልጋት ይሄ ነው ተብሎ ተጋብዤ ንግግር ያረኩበት ትልቅ ፍልስፍና አፍሪካውያንም ቢሆኑ የራሳቸውን ጠብታስራዘይ መንገድ እየሆነ ነው። ሌሎች አዎ፣ በግብርና ውስጥ ጠብታችን ይታል ሁሉ ህጻናት በልተው እንዲያድሩ የምናደርግበት። እኔ ምን አደረግኩ ነው ነገሩ። እኔ ምን አደረግኩ፣ እሱን ስንመልስ ነው ችግሮቻችን ሁሉ የሚፈታው ብዬ ይከራከራለሁ። አሁን ይህ መከራከሪያ ብዙ ቦታ እንድናገርበት የተጋበዝኩበት ፍልስፍና። ስለዚህ ድርጅት ብቻ ሳይሆን ትልቅ ፍልስፍና። የሌላን ሰው አይደለም የምጠይቀው እኔ የራሴ እንዲጠይቁ ሰዎችም የራሳቸው እንዲጠይቁ ነው ማበረታታቸው፣ በተለይ ወጣቶች ሰው ሊያየው ላያየው ይችላል። ግን ጠብታቸው መጠየቅና መፈለግ አለባቸው ብዬ እከራከራለሁ። እስኪ ወደ ቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማም አንዳንድ ያስቸግራል፣ አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መርካቶ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀይረው ሊሆን ይችላል የረጅም ጊዜ ስለሆነ ከሀገር ከወጣሁ። ነገር ግን እንዴት ነው በተጨባጭ ቀናችሁ፣ ምን ይመስላል ከሰውም ከሌሎችም ፈታኝ ነገሮች ውጪ? ራሱ ስራው የሚደቅ ነው ፈተና። በትክክል ያን ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? የአንድ ቀን ውሏቸውን እስኪ ነው በጨረፍታ ያሳዩ። አሉላንና እንግዳውን አቶ ክብረት አበበን አመሰግናለሁ። ቀሪው ክፍል በራዲዮ መጽሔት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕስቶር ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ማውረድ ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ተከታዩ የሙዚቃ አና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ አለኝ መኮንን ከድግሱ ጋር ይጠብቃችኋል። ወደዚያው እንሸጋገር! ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁ የምሽት ፕሮግራማችንን የምንጀምረው ኖ ጋይዳንስ በተሰኘው ዜማ ይሆናል። ድምፃዊ ክሪስ ብራውን ከድሬክ ጋር Been too long for, so cheap and flex od and sex od you got it girl you got it Hey, you got it girl you got it. yeah pretty little thing you got a bag and now you wildin you just took it off the line on no my list waiting you the be looking fine talking while you come around and now they silent Cooper seventeen, no goddess. You be staying low, but you know what the fight is. Ain't never got you, know it being modest. Popping, shipping only cause you know you popping. Yeah. You got it, girl, you got it. Hey. You got it, girl, you got it. Little baby and I'm back. Lock it down, I can tell by how you treat me. I seen how you did homeboy, so please take it easy Good to have me on your side, I ain't saying that you need me Yeah, See Six got 12, but I ain't trying to get preachy No, no I seen how you did homeboy, please take it easy, homie Cause I don't wanna play no games, play no games ክሪስ ብራውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር እያደመጥ ነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ። Ra-ra-ra-ra-ra-ma-ra-ma-ma-ga ah, ah, ah. ዲጋጋ እንደ ኤሮፒያን አቆጣጠር በ2009 በገበያ ላይ ከዋለችው ዘ ፌም ማንስተር ከተሰኘው ሶስተኛዋ የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። በመቀጠልም እንደዚሁ ቆየት ወዳለ ዜማ ላቆያችሁና ላቭ ኢዝ አ ዋንደርፉል ቲንግ ይለናል ማይክል ቦልቶን። እንደ ኤሮፓን አቆጣጠር በ1991 ዓመት በገበያ ላይ ከዋለው ታይም ላብ ኤንድ ተንደርነስ ከተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ ላብ ኢዘ ወንደርፉል ቲንግ የተሰኘውን ዜማውን ነበር ያደመጥ ነው ኒው ጀርሲ ከነቲከት የተወለደው ማይክል ቦልተን አሁንም ድረስ ዜማዎቹ እጅጉን እንደተወደዱለት ነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። Feels warm you make you stronger. Senyon, Ye Kelly, Clark Sonnen, Zemanaper, Yadamato, Bamakataldamo, Kanai, West Kai, Jemmy Foxga, Bamhor, Gold Digger, Ilural. She take my money? Well, I'm in need. Yes, she's a trifling friend indeed. Oh, she's a gold digger. Way over town that digs on me. Uh -huh. She killed me money. Now I ain't saying she a gold digger. No broke, bro. Now I ain't saying she a gold digger. But she ain't messing with no broke, bro. Get down, girl, gon' head, get down. Line, with a baby Louis Vuitton under her underarm. She said, I could tell you rock, I could tell by your charm. Far girls, you gotta flock. I can tell by your charm and your arm, but I'm looking for the one. Have you seen her? My psyche told me she'll have a act like Serena, Trina, Gina, for Lopez. Four kids, and I gotta take all they back yes, to show this. Okay, get your kids, but then they got their friends. I pulled up in the bins, they all got a bin. We all went to den, and then I had to pay. If you fing with this girl, then you better be paid. You know why? Take too much to touch her. From what I heard, she got a baby by Buster. My best friend said she used to f with Usher. I don't care what none of y'all say, I still love her. Now I ain't saying she a gold digger. Uh, but she ain't messin' with no broke broke. Uh, now I ain't saying she a gold digger. Uh, but she ain't messing with no broke broke. Uh, no bro, bro. uh, no bro, bro. uh, get down, girl, go ahead, get down. 18 years. She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car crib is bigger than his. You will see him on TV any given Sunday. When a Super Bowl and drive off in a Hyundai. She was supposed to buy a shorty Tyco with your money. She went to the doctor, got lifo with your money. She walk around looking like Michael with your money. Should have got that insured Geico for your money, money. If you ain't no punk, holla, we want freedom, we, we want, want freedom, yeah. It's something that you need to have, cause when she leave, yo, she gon' leave with half. 18 years, 18 years, and on her 18th birthday, found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no broke, broke, uh. Now I ain't saying she a gold digger, uh, but she ain't, uh, ain't, uh, ain't messin' with no broke, broke, uh. Get no uh, no uh, down, girl, go head, get down. You don't wanna do the smoke, but he can't buy. You go out to eat, he can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all washing, watch him. He going to make it to a beans out of that toxin. He got that ambition, baby. Look at his eyes. This week he moppin' floors, next week is the prize. So, stick by his side. I know his dudes ballin', Yeah, that's nice. And they going to keep calling and tryin', but you stay right, girl, and when he get on, he leave your for a white girl, get down, girl, gon' head, get down. Get down, girl, gon' head, get down. Get down, girl, gon' head, get down. Get down, girl, Go head. Let me long. hear that back. Let registration cut senor Kane West to letting your studio almost gold digger at senor Zeman Abriadamatro Abroti Chavuto, Jamie Fox and all. Bama Cataleman Adam Todamo, Girl on Fire at senor Alicia Kissin Zemahonal. Spirit of Marilyn calling me audibly, ball and she said that she would never leave, continue to torture me, telling me to come with her underneath my comforter. And she bought a gun with her, pills and <laughs> some <laughs> rum with her, took me on the balcony, telling me to jump with her. Doing stunts with her. I ain't trying to be that. Hate this one to see that. But I got him Aggie Cause I win the cold like Cabby. She's just a girl and she's on fire. Harder than a fantasy. Only like a highway. She's living in a world and it's on fire. Feeling a catastrophe. But she knows she can fly. ቻርልስ ኦን ፋር የተሰኘውን የአሊሻ ኪስን ዜማ ነበር ያደመጥ ነው ኒኪ ሚናጅ ነበረች ራፕ በማቀንቀን እየተባበረቻት። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ኤምንም ወን ኤም እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንነኝ በእኔ በኩል ቻው Long words, I guess. Have you ever loved someone so much you given on for? Not the expression, no. Literally giving on for when they know that your heart and you know you are their armor and you will destroy anyone who would try to harm her. But what happens when karma turns right around to bites you and everything you stand for turns on you to spite you? What happens when you become the main source of a pain? Daddy, look what I made. Dad's gotta go catch a plane. Daddy, where's mommy? I can't find mommy. Where is she? I don't know. go play. Haley baby, your daddy's busy, daddy's writing the song. The song ain't gonna no write out. I give you one underdog and you gotta swing by yourself. Then turn right around in that song and tell her you love her. And put hands on her mother who's a spitting image of her. That slim shady, yeah baby, slim shady's crazy. Shady made me, but tonight shady's up my baby. Huh. When, when I'm gone, just carry on, don't mourn. rejoice every time you hear the sound of my voice. Just know that I'm looking down on you, smiling, and not it you feel the pain So baby, don't feel no pain, just smile back. When I'm gone, just carry on, don't mourn Rejoice every time you hear the sound of my voice Just know that I'm looking down on you smiling And I didn't feel the pain So baby, don't feel my pain, just smile I back. keep having this dream I'm pushing Haley on the swing She keeps screaming, she don't want me to sing You're making mommy cry Why, why is mommy crying? Baby daddy ain't leaving no more Daddy, you're lying You always say that You always say this last time but you ain't leaving no more daddy your mind she's piling boxes in front of the door trying to block it daddy please daddy don't leave daddy no stop it goes in the pocket pulls out a tiny necklace lock it it's got a picture This'll keep you safe, daddy. Take it with you I look up, it's just me standing in the mirror. These sinking walls must be talking, cause man, I can hear them. They're saying you got one more chance to do right, and it's tonight. Now go out there and show them that you love them, for it's too late. And just as I go to walk out of my bedroom door, it turns to a stage, they're gone. And the spotlight is on, and I'm singing. And when I'm gone, just carry on, don't go on, rejoice. Every time you hear the sound of my voice, just know that I'm looking down on you. አድማጮች ከመሰናበታችን በፊት ማጠቃለያ ዜና አላሰማ። የደቡብ ክልል ምክር ቤት አመቱን ሙሉ በተለያዩ ችግሮች ያሳለፈውን ህዝብ ጉዳይ ምክር ቤቱ ጉባኤ ጠርቶ ባለመምከሩ አፈ ጉባኤዋ ወይዘሮ ሄለን ደበበ የክልሉን ህዝቦች እንደራሴዎች ይቅርታ ጠየቁ። ምክር ቤቱ ዛሬ ባካሄደው ጉባኤ በአቶ ሚሊዮን ማቴዎስ ምትክ አዲስ ርዕሰ መስተዳድር ሾሟል። የክልሉን የቀጣዩን አመት በጀትም አጽድቋል። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር በህገወጥ መንገድ የውጭ ሀገር ገንዘብ ተቀብለዋል ተብለው የሙስና ወንጀል ክስ በሀገሪቱ ፍርድ ቤት ተከፍቶባቸዋል። ወደ ካሪቢያኗ ሀገር ወደ ባሃማስ እየተቃረበ ያለው ከባድ የባህር ማዕበል ሀሪኬን ዶሪያን ዛሬ ጥንካሬው ሊቀያየር እንደሚችል የዩናይትድ ስቴትስ የባህር ማዕበል ማዕከል ተናግሯል ሆኖም ማዕበሉ በቀጣዮቹ ጥቂት ቀናት ከባድ እንደሆነ እንደሚቀጥል ነው ማዕከሉ ያስታወቀው የአፍጋኒስታን የሰላም ንግግር ቀጥሏል በአሁኑ ወቅት የታሊባን ታጣቂዎች ኩንዱዝ የምትባለዋን ከተማ ቁልፍ የሆነች የሀገሪቱ ከተማ ማጥቃታቸው ተዘግበዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው ያስተናገርኳችሁ። Salomon'a batın